የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። እንደምን አምሽታችኋል። የእሁድ ምሽት ጥቅምት 15 2013 የንቃት ፕሮግራም ጀምሯል። ኤደን ገረመ ነኝ፣ አብራችሁን ቆዩ። ዮፍታሄ ማን ያዘዋል ይሰኛል የዛሬ እንግዳይ ነው። በሙያው ደግሞ ከመቀሌ ዩኒቨርሲቲ በምህንድስና ተመርቋል። ነገር ግን ስራው ህንጻ ማነጽ ሳይሆን ስብዕናን መገንባት ነው ይላል። የክሁል ሁለንተናዊ እድገት ማዕከል መስራችና አሰልጣኝ ሲሆን በእነዚህ ሁሉ ሂደት ውስጥም ተማሪ እንደሆነም ይገልጻል። ዮፍታሄ ዓለም አቀፍ የዮጋ መምህርም ነው። ምሉእ ስለሆነ አኗኗር ወይም ማይንድፉልነስ ተነጋግረናል። ዮፍታሄ ወደዚህ የህይወትና የአኗኗር ዘይቤ እንዴት እንደገባ ከልጅነቱ የሚያስታውሳቸውን ነገሮች በመጫወት ቆይታችንን ጀምረናል። ዮፍታሄ እንዲህ አስተዳደጌም በልጅነትን ጀምሮ እንቅስቃሴ ላይ ብዙ አዲስ ነገሮችን የመውከር ከሚን ይልቅ እንዴት እንግ ጥያቄዎች ደግሞ ነገሮች እንዴት እንደሚሰሩ የማወቅ ፍላጎቴ ሰፊ ነው እና ብዙ ቤት ውስጥም ያሉ መጠቀሚያዎችን ሰብሮም ወይም ከፍቶም የማየት ፍላጎቴ በጣም ትልቅ ነበር፣ ከፍተኛ ነበረ። ያው በእድገት ውስጥ ውጫዊ ነገሮችን ከፍቶ ወይም ደግሞ ምንነትና እንዴት ከማወቅ ጥያቄ ሰፋ ብለው ወደ እኔ ወደ ራሴ የተመለሰና በራሴ ራሴ ላይ አካላዊ ስሜታዊ አምራር እንቅስቃሴን ሞር የማወቅ ፍላጎት እኔ ራሴ እንዴት የምንሰራው እንዴት ነው የምታወነው እንዴት ነው የህይወት እንቅስቃሴ የሚገራ የሚሄደው የሚለው ጥያቄና ስሜት እየሰፋ ሄደ። ከዛም ነው እንግዲህ ምናልባት በብዙ ዓመት የህይወት ጉዞና እንቅስቃሴ ውስጥ ወደዚህ የሰራ የምስና የሚባለው ውስጣሜ የመቃወች ሌላው ምናልባት ከአስተዳደግ ወስተዳንድ ቅኝት ወይም ተሞክሮው ከእናቴ ጋር የነበረኝ ግንኙነት ነው። ብዙ ጊዜ ትምሴት እጄ ስመጣ ምናልባት ልጅ እያለው ራሱ ገና ከኬጂ በጣም ትንሽ ተማሪ እያለው ትምህርት ቤቱ እዬ ስመጣ የሚጠይቀኝ ነገር ምናልባት እንዳጠና ሳይሆን እንዳስጠናት ነበር እሷን እና የተማርኩትን ነገር እሷን ለማስተናት እሷን ለማስተማር በቃ በጣም ደስ የሚልና ስሜት የሞላበት ፍላጎቴን ይዤ ነው ወደ ቤት የሚሄደው እሷን ለማስተማር። ስለዚህ ሁሉ ጊዜ እሷን ለማስተማር የሚሄድበት ሁኔታ ትምህርት ቤት በጣም ንቁ ተሳታፊ ወይም ደግሞ ንቁ ተማሪ እንደሆነርገ ነበረ። ስለዚህ አንዱ እንግዲህ ከእናቴ የወሰኩት የነገሮችን የመማር ፍላጎት አሁንም በተለያየ ኪሎ ስልጠናዎች ላይ ራሴን ሰዎች ጋር ወይም ትምህርቶች የመማራቸው ነገሮች ለማጋራት በሰፊው እንድንቀሳቀስ እና ታታሪነትንም እንዲሁም ፓሽን እና ሁሌትን የያዘ ተማሪነትና ተማሪነትን እንግዲህ እንድቃኝ አድርጎኛል። ማለት አሁን አንተ ያለህበት የስራ ዘርፍ ሰብዓዊ ምህንድስና ነው ብለኸኛል እና ግን እዛ ውስጥም ከመሄዴ በፊት አንተ በራስህ ራስህን ማዳምጥ ራስህን መፈለግ የጀመርከው መቼ ነው? እና እንዴት በዚህ ቀን ነው ብዬ በዚህ ቀን ቆርጥነት አጋጣሚ አይደለም እንዲህ በትቁሉም ሳየው እና በነበሩ የተለያዩ የህይወት ጉዞዎች የህይወት እንቅስቃሴዎች ላይ የማስተውላቸው ወይም ደግሞ ለራሴ የመመልከቻ በር አጋጣሚ የነበሩ ምላቸው የተለያዩ ህይወት ተሞክሮዎች ላይ ነበሩ። እናት አንድ ትንሽ ነጥሮ ይወጣሉ ከምላቸው ውስጥ የአርምሞ ስልጠና ወይም ደግሞ የአርምሞ ማዕከል ነበረ፣ አዲስ አበባ ውስጥ እዛ በልጅነት የሄድኩበት አጋጣሚ አንዱ ምናልባት እንደ ገመድ በትቼ የማስታውሰው ወደዚህ ሊሆን የሚደፈረን በአስተውሎቴን ወይም እንዳሳደግ ያደረገኝ አጋጣሚ ነው እና እዚህ አይነት ለያዩ በአስተውሎትም የተገሩ እንዲሁም ደግሞ አንዳንድ የክዮት እንቅስቃሴ ጋር ሳላስተውላቸው የሚመጡ ተሞክሮች አሉ። ያው በዛኛውም በዚኛውም ወደ ራስ ማስተዋል ወይም ራስን መመልከት የሚባሉት ነገሮች እንዲሁ በህይወት ጊዜዎች በህይወት ጊዜ ውስጥ እንድከፍት ወይም ደግሞ እንዳስተውል አድርገውኛል። ምን ተሞክሮች በዩኒቨርሲቲ የነበረህን የምህንድስና ትምህርት ጨርሰህ ከወጣህ በኋላ መሀንዲስ ከመሆን ይልቅ አሁን ያለህበትን ዘርፍ ስትምርጥ የነበረው ሂደት ምን ይመስል ነበር? ከዩኒቨርሲቲ ተሞክሮችስ አንዱ ጎላ ብሎ ማስታውሰው እኔ ላይ መቀየር የምፈልጋቸውን ነገሮች ሰው እንዴት ነው ማስከማር የምንችለው ብዬ ራሴን ቻለንጅ ያደረግ ነበረ። ምሳሌ አንዱ በራስ መተማመን ወይም ደግሞ ሰው ፊት ቆሞ መዋራት የሚባለው ሂደት ነበረ። ምናልባት በጣም በተማሪ ደረጃ እያለሁኝ ፈሪ ደንባራ ተማሪ ነበርኩኝ። ወይም ፊት ለፊት ወቶ ማውራት ወይም ደግሞ ሀሳብን የመግለጽበት የምፈልገውን ያክል አልነበረም ወይም ደግሞ እንዲህ ድንግጥ የምል አይነት ሰው ነበርኩኝ በዚህ ራስን መግዳት ወይም በራስ መተማመን የሚባለው ባህሪ በጣም የምፈልገው ነገር ነበረ እሱን ለማዳበር የወሰዱት አንዱ መንገድ ምንድን ነው በራስ መተማመን የሚባለውን ባህሪ ለማሰልጠን ተንደረደርኩኝ እና ዩኒቨርስቲ እያለሁ ፖስት አድርጌ ጽፌ በራሴ መተማመን ስልጠና ብዬ ትልቅ አዳራሽ እንዲሰጠን ጠይቄ ዩኒቨርስቲ ውስጥ ሶስት ሰዎች ነበር የመጡት እና ያንን አጋጣሚ በረንብ ከውስጤ በቃ ለማድረግ ፈልጌ ግን ውስጤ በጣም ተበትቷል፣ ድንግጫ አለው፣ ልብ ምቴ በጣም ከስ ብሏል። እና እንደውም አስታውሳለሁ በጣም ስላልቻልኩ ያለውን ስሜት ወደ ጀርባ ሄጄ አስመልሽው ላይ የተመለስኩት ያናክል ድንጋጤና ከራስ ጋር የነበረ ፍትጊያ ውስጥ ነበር። ከዛ ግን ከአንድ ሁለት ወር በኋላ ሶስት ሰው የመጣበት አዳራሽ ውስጥ በመቶ የሚቆጠሩ መቶ ሰማንያ ሰው በላይ ተቀምጦ የተወሰኑ ሰዎች ቆመው ስልጠናዎችን መታደም የጀምረው ነበር እና ከዛ ወር በወር እያደገ እና ምናልባት ከተማ ውጭ ወይም ከዩኒቨርሲቲ ውጭ ብዙ ስልጠናዎችን የመርኩበት ጊዜ ነበረ። ሌላው ያው እዛ የተማርኩት ማርክቸር ወይም ኪሞ ህንጻ ሙያ እየዋለሁ ብዬ አላስብም። እኔ ሰብዓዊ በሆኑ ሳይንሶች እና ሰብዓዊ ሴቶች ጋር በማገናኘት ነው ወደ ሰው ሰብዓዊ ምንድነት ነው ያመጣሁት እና ሲቪል ምህንድስናውን የሰራውበት ነው። የምህንድስና ዘርፍ ግን ህንጻ ሳይሆን ሰው ነው። ዛ ነው ኢትዮጵያ ውስጥ ምህንድስና ትልቅ ዘርፍ ነው ተደርጎ የሚወሰደውና ከዛ አኳያ መሀንዲስ እንድትሆን ሆን ከአካባቢ የተደረገብህ ተጽዕኖ ነበር ወይ? አንተም ደግሞ ከገቢም አኳያ ሊሆን ይችላል። ከሁኔታዎች አኳያ ተነስተህ ያንን የስራ ዘርፍ እንድትይዘው ከውስጥ ጋር የታገልክበት ሁኔታ ነበር ወይ? ነው ቀላል አልነበረም። ምናልባትም በማህበረሰብ ደረጃም እንዲሁም ደግሞ ከሙያም አንጻር ብዙ ሰው ምናልባት የሚፈልገው አይነት ሙያ ነበረ። ያኔ ስንገባ ወደ አርክቴክቸር ዲፓርትመንት ወደ መቶ ሀምሳ ሰዎች ነበር የተፈተነ ነው። ከዛ ውስጥ ሰላሳ ሰዎች ብቻ ነሰን የሚገባ ነው። እና ያው ፉክክር የበዛበት ዘርፍም ነበረ። ከዛ በኋላ ግን ውስጥ ያለ በጣም ፓሽን፣ ፍላጎት ወደ ሰው ያደራ ነበረ። ከዛ ከወጣውም በኋላ አብዛኛው ሰው ቤተሰብም፣ አካባቢም፣ ጓደኞችም፣ የሩቅ ሰዎችም እንዴት ነው እነኛ ትምህርት በጣም ጊዜ ያሳለፍክበት ተፈላጊ የሚባልም በጣም ደግሞ ከሙያ ማንሳር ብዙ ሰዎች የሚፈልጉት አይነት ሙያም ነው እና እንዴት ነው ማትሰራበት የሚል ብዙ ጫና ነበረ ለአብዛኛው ሰው ቀላል ውሳኔ አልነበረም ወይም ደግሞ እንዲህ የተቀበሉት ነገር አልነበረም ግጥነ አሁን ውስጥ ያለው ፍላጎት በጣም ከዛ የባሰ የሚነድበት ሳ ስለነበረ በአብዛኞቹ ተጽዕኖዎች ውስጥ ወይም ደግሞ ሂደቶች ውስጥ አልወጠኩም ነበረ እርግጥ ነው እነዚህ ሰዎችም ለእኔ ጥሮ በማሰብ አይደለም፣ ያው ለእኔ ጥሮ በማሰብ ግን በሚያዩት መንገድ በመስሉ የሚታያቸው መነጽር ነው ይህ ምሳሌ የሚያጋሩ እኔ ደግሞ ምናልባትም ሌላቸው መነጽሮችን አይቼም ስለነበረ ደግሞ ሊሆን እንደሚችልም ስለማሰብ ስለማስብ መነጽሮች ይቀያየርኩኝ በብዙ ሁኔታ ህይወቴም እንቅስቃሴ ምናልባትም ደግሞ ያለም ሰዎችም እንቅስቃሴ ለማስተዋል ነው ከሰ ነበረ ከሱ አንጻር ያው ተጽዕኖ ነበረው። ከባድ ነበረ። ከገቢ አንጻር የመጀመሪያዎቹ አመታት አመርቂ በሚለው ሁኔታ ስራ አልነበረም ከራሴ ገንዘብ እያወጣው ኢንቨስት ማድረግበት ጊዜ ነበረ። ብዙ ጊዜያትን ምናልባት ከራሴ ጋር ግብግብ የተጠርኩባቸው ጊዜዎች ነበሩ። ግን ሁሉም ግብግብ ወይም ጫናውም ወይም ደግሞ ትግሉም የሆነ ውስጣዊ ሙሌት ነበረው። ሁሉ ጊዜ የተሻለ ቻርጅ ወይም የተሻለ ባትሪ የሆነ ወደሚቀጥለው ደረጃ ወይም ደግሞ ወደተሻለ ራስን ማስተዋል እንዲሁም ደግሞ ብዙ ሰዎች ወደዚህ ውስጣዊ ጥኝት ወይም ወደ ተሻለ ውስጣዊ ልምዶች እንዲገቡ በማድረግ ፍላጎት ነበረ። ከሁሉም በላይ ደግሞ እኔ ስልጠናዎችን ሰጥቼ ሰዎች ላይ የማየው ለውጥ ሰዎች ላይ የማያው ደስተኝነት ትልቁ ክፍያ ስለነበረ ቫሊ ወይም ደግሞ እሴቱ ትልቁ የህይወቴ ማንሸራሸሪያ መንቀሳቀሻ ነበረ ና ያው ቻሌንጂንግ ነበረ፣ ቀላል አልነበረም። ሁሌም ግን በእነዚህ ቀላል ባልሆኑ መንገዶች ስንጓዝ ብዙ ጠንካራ የሆኑና ምናልባትም በሌላ ሁኔታ የማይወጡ ማነቶቻችንም እንዲወጡ ገረስ ስለምንፈትላቸው ጥሩ አጋጣሚና ጥሩ ራስን የመፈተሻ፣ ጥሩ ራስን የማሳደጊያ አሪፍ ብዙ ነበረ ማለት ነው። ሁለንተናዊ ምህንድስና ብለህ ስትጀምር ምን ማለት ነበረ? ምንድን ነው ሁለንተናዊ ምህንድስና? እንግዲህ ይህኛው በጥቅሉ ምናልባት ዩኒቨርሲቲ ሞ ሚዳጋሴ ጥያቄዎች ነበሩ። እንደ ሪሰርች ብጤም አድርጌ ነበረ። ብዙ ጊዜ ከምታይቃቸው ጥያቄዎች ውስጥ አንዱ ሰዎች ለምንድን ነው በጥቅሉ ደስተኝነት ጋር ብዙ ቅርብ ያለ ወይም ደግሞ ብዙ ሰው ደስተኝነትን ለማግኘት ብዙ ቦታ ይወጣል ይወርዳል። ብዙ ሰው ስራ እና ትምህርት የሚባሉ ትልቅ የህይወት ዘርፎች ላይ ጥሩ የሆነ ስሜት የለውም። ጥናቶችን ስናይ ሰኞ ጠዋት ላይ ትልቁ የሃርት አታክ ወይም ደግሞ የልብ እክል የሚፈጠርበት ሰዓት ነው በሳምንቱ። እዚህ ደግሞ አብዛኛው ሰው ጠዋት ሰኞ ተነስቶ ወደ ስራ ለመሄድ ያለው ፍላጎትና ተነሳሽነት ኩልትቻ ነው። እና ስለዚህ ለምንድን ነው አብዛኛው ሰው ሰፊው የህይወት እንቅስቃሴ በቀን ስምንት ሰዓት የምንበለው የሚያሳልፍበትን ሁኔታ አካባቢ ዘርፍ ይህን ያክል ኢንተረስት የለው። ዊኬንድ ቅዳሜና እሑድን በጣም ነው ብዙ ሰው የሚያስበልጠው ከስራ ከሚባለው ዘርፍ። እና በተለያየ ዘርፍ ደስተኝነትን ሶሻል ስትራክቸሮችን ደግሞ ማህበረሰባዊ ቀመሮችን ጠይቃለሁ፣ ኮስችን አደርጋለሁ፣ ቻሌንጅ አደርጋለሁ እና ከዛ ሳቢ አንጻር የቱ ጋር ነው የሰው ልጅ የሚስ ያደረግ ነው ነገር ያለው እንደ ማህበረሰብም ምንም ቀረበ ከማያቸው ጓደኞችም ሰዎችም ማህበረሰባዊ ይዘቶችን አንጻር እና እነሱ ውስጥ ሳስተውል ብዙ ህይወታችን እንቅስቃሴ ያለው ውጫዊ ነገሮችን በመቃረም ነው፣ የሆኑ ነገሮችን ለማስተካከል በመሞከር ነው። ማህበረሰባዊ እርከኖች ተቀምጠውለን እነሱም እርከኖች ለመሙላት እንደወጣሉ እንጂ ውስጣችን ምን ይፈልጋል የሚለውን ነገር የመጠየቅ ድላችን ትንሽ ነው። ወይም ደግሞ የመጠየቅ ሁኔታ አልተፈጠረልንም። እኛም ያያክል ሮጠን ደግሞ ሱም ጥያቄ ለመወጣ አልሞከርንም። ስለዚህ ሰብአዊ ምህንድስና ውስጣዊ ራስን የማንነት ዘርፍ አንደኛ፣ ምንድነው የምፈልገው የሚለውን ነገር ለማስተዋል፣ ሁለተኛ፣ ህይወት የሚለው ነገር ብዙ ጊዜ ብቻ ያለው ብቻ ነው። ብዙ ጊዜ ለብዙ ሰው ህይወት ሲባል ጫው ያሉ ነገሮች ናቸው። ያለኝ ገንዘብ ሊሆን ይችላል፣ አለ ሌለኛ መኖር ያለኝ ሙያ። እነዚህ ነገሮች ግን የህይወት አንቀሳቃሾች ወይም ደግሞ የህይወት ውጫዊ በሮች ናቸው እንጂ ህይወትን በሙሉ የሚገልጹ አይደሉም። ህይወትን የምናስተውልባቸው ሌሎች በሮች ልስ ምን አሉ የሚል ጥያቄዎችን የምጠይቅ ነበር እና ስለዚህ ወደ ህይወት ደግሞ አንዱ በር ወደ ውስጥ መመልከት ነው የሚለው ብዙ ጊዜ በነበሩ ተሞክሮች ውስጥ እንደ መልስ የሆነ የመታዘብ የሆነ ወደ ውስጥ መመልከት ስንችል ለአብዛኛው እና ሰፊ ሁኛው ትለፍጠነችንን ማስተዋል እንድንችል ያደርገናል። ከአንድ ቦታ ወደ ሌላ ቦታ ለመሄድ ያለንበትን ቦታ ማወቅ አንድ ተገቢ ነገር ነው። ያለንበትን ቦታ ደግሞ ለማወቅ ውስጣዊ ዘቶቻችንን ማስተዋል፣ እኔ ማነኝ? እኔ ምንድነኝ? እኔ ወዴት ነው የሚሄደው? ከየት ነው የመጣሁት? እነዚህ መሰረታዊ ጥያቄዎችን መጠየቅ የሚችልበት አካባቢ ወይም ሁኔታ ውስጥ ስንሆን የተሻለ ህይወታችንን መግራት፣ ማነጽ፣ ማበልጸግ እንችላለን ብዬ አስባለሁ እና በተሞክሮ ሲቆም ስለሆነ ከዚህም አንጻር ነው፣ አብዛኛው ሰው ጋር ይሄንን በዚ ተሞክሮ እና በጥያቄ ያየሁትን ነገር ሰዎች ጋር እንዴት ሊደርስ ይችላል የሚለው ሁኔታ ቀመር ስትፈጥር እንግዲህ አንዱ በድርጅታዊ መልኩ በማህበረሰባዊ መልኩ እነዚህ ምሳሌዎች ማሰራጨት ምሳሌዎች ብዙ ሰዎች ጋር እንዲደርሱ ማድረግ ነው እና ከዚ ምሳሌ አንጻር እንግዲህ ያንን ይዘት በራሴ ውስጥ ያየሁትን ተሞክሮ ለሰዎች ለማድረስ የነበረኝ ታዴ ወይም የጉዞ እንቅስቃሴ ይህንን ዘርፍ ፈጥረዋል ማለት ነው። አድማጮቻችን ጋቢና ቪ ነው ያዳመጣችሁ ያላችሁት። እንግዳችን የክቡል ሁለንተናዊ እድገት ማዕከል መስራችና የዮጋና የህይወት ክህሎት መምህር ዮፍታሄ ማን ያዘዋል ነው። እዚህ ጋር የሙዚቃ አፍታ እንውሰድና እንመለሳለን። አሜሪካ ድምፅ፣ ዋሽንግተን ዲሲ ጋቢና ቪኦኤ መደመጡን ይቀጥላል። ከሙዚቃው በፊት የዩጋና የህይወት ክህሎት አሰልጣኙ ዮፍታሄ ማናዘዋል የስነ ህንጻ ምህንድስናን አቁሞ ወደ ሰብዓዊ ምህንድስና እንዴት እንደገባ አጫውትን ነበር። የክሁል ሁለንተናዊ እድገት ማዕከል በአዲስ አበባ ይገኛል። ይህ ማዕከል የዮጋ ስልጠና የሚሰጥበት፣ ራስን የማወቅና የጽሞና ልምምድ የሚደረግበት ማዕከል ሲሆን ሰዎችም ራሳቸውን በመልካም ለመቀየር የሚማማሩበትና ና የሚገናኙበት ማዕከል በመሆን ለዓመታት አገልግሏል። ዮፍታሄ ስለ ክሁል ማዕከል አመሰራረት እንዲህ ያስረዳል። ለንተናዊ እርጌት ማዕከል ከአመሰራረት አንፃር ዩኒቨርሲቲ ውስጥ ነው መሰረተው። ዩኒቨርሲቲ ተማሪ እያለሁ ከተጀመርኳቸው ስልጠናዎች ናቸው። እንግዲህ ጅማሬዎቹ መንደበሪያዎች። ክፉል በግዕዝ ክህሎት፣ ስሎታ፣ ብቃት፣ መቻል፣ ማስቻል ሚበሉበት ትርጉሞች የያዘ ቃል ነው። ስለዚያው ክሁል የሚለውን እሳቤ የያዘ ማዕከል መፍጠር ነበረ። በበኝበኛውም ደግሞ ክሁል የሚለውን ቃልን ስለሚል ከወጣቶች ጋርም እንደመስራቴ ሞር ከወጣቶች ቅርብ የሆነ ከራስና ከአካባቢ ጋር ጥሩ ግንኙነት መፍጠር የሚችሉ እሴቶችን መገንባት የሚችሉ ማካከል መፍጠረው ወይም የመመስረት የያዘ ዓላማ የነበረ ፕሮግራም ነው። ዩኒቨርሲቲ ውስጥ እያለሁ ብዙ ፌስቲቫሎችን፣ ስልጠናዎችን፣ ኮንፈረንሶችን አዘጋጅ ነበረ። ከዚሁ ጋር ተገናኘ፣ በሁለንተናዊ እድገት በሁለንተናዊ ብልጽግና ተገናኘ። ምናበት ሁለንተናዊ እድገት የሚለውን ሰፋርግ ለመያዝ ጊዜ አንድ ህይወት ዘርፍ ላይ ብቻ የመኖር ይዘት ምናልባት ልናስተውል እንችላለን እና ግን ሁለንተናዊ ህይወታችን ካልተገራ አንድ ሰው ሰው ሰብአዊነቱን ሲያስተውል ሰውነት አለ፣ አካል አለ፣ ስሜት አለ፣ አእምሮ አለ። ስለዚህ እነዚህ ሁላ ማንነቶች የማይገሩ የማይቀኑ ከሆነ ብዙ ጊዜ አንድዮሽ ብቻ ያሁን እድገት ወይም በፈረስ ምንድን ነው፣ አይኑ ብቻ እንደተያዘ የፈረስ ይዘት እንደሚባለው አባባል በአይነት ቅኝት ብቻ የወጣን ነውና ወይም ደግሞ በአንድ በኩል ብቻ ያደገ ቀኝ ጫፍ የሆነና ያለን መሰረታዊ ወይም ደግሞ ግራውንድ የማድረግ ወይም አንድን መሰረት ይዞ የመቆየታቸውን ሊቀንስ ይችላል። አንድ ሰው ጥሩ ገንዘብ ሰርቶ ግን ጤናው የሚጓደል ከሆነ የሆነ ቦታ ደሚት ያደረገ ነገር አለ። አንድ ሰው ጥሩ አዋቂ፣ አንባቢ የሆነው ግን ደግሞ ከሰዎች ጋር ያለው መስተጋበር በጣም ትንሽ ከሆነ አሁንም የሆነ ቦታ ላይ ቀዳዳ ይከፍታል እና እንደ ሰው ሁሉንም የህይወት እንቅስቃሴቻችን እንዴት ነው ማሻሻል የምንችለው፣ መግራት የምንችለው፣ ማስተዋል የምንችለው ከሚባለው እሳቤ ጋር ነው ሁለንተናዊ እድገት የሚለው የተዋቀረ ወይም የተቀመረው እና በዚህ ክሁን ሁለንተናዊ እድገት ስንል ያው በእያንዳንድ የህይወታችን ዘ ውስጥ መቅኝት ውስጥ ችሎታን ማደግን፣ መበጸግን ነገራትን፣ ህይወታችን መቀላቀፍን እንችላለን የሚለውን እሳቤ ያዘ ማከል ነው እና ሁለንተና የሚለው ህይወታችን በሁሉም ዘርፍ የተሻለ መራመድ የሚችል

ይህንን የህይወት መገራትለትን ያሰፉ እንዲሁም ደግሞ ሳይንሳዊ በሆነ መንገድ ሰዎች ይህንን ውስጣዊ ቴክኖሎጂ ውስጣዊ ቀመር እንዲተገብሩ ና እንዲማሩ ማድረግ የሚችል ሰፊ ሳይንሳዊ የህይወት ምግና ዘርፍ ነው ማለት ነው። ብዙ ጊዜ ብዙ ሰው እንደዚህ አይነት ነገር ሲሰባ የምዕራባውያን አስተሳሰብ ወይም ደግሞ በምዕራቡ ዓለም ብቻ ያለ ነገር አድርጎ ነው የሚወስደው ና ከዛ አኳያ የሰዎች አቀባበል ምን ይመስላል? ብዙ አይነት ሰው ነው የሚመጣው። እኛ ማዕከል በተለያየ የእድሜ ክልልም የከባቢም የቋንቋም የእውቀት ደረጃም በየተለያየ ያው ምንድነው ይዘቱ በዋናነት ዞሮ ዞሮ ሰው የሚለው በተለይ ስለሆነ የሚመጣው ዘር፣ ሃይማኖት፣ ሞያ፣ ቀለም፣ ፆታ እነዚህ ሁላ ነገሮች ጎራ የሚቀስል አይደለም። ሁሉም ሰው ሰው እንደመሆኑ ሰው ዊ የሆኑ ባህርያትን ወይም ደሞ ዜቶችን ማሳደግ እንደሚችል ካወቀ እነዚህ ልምዶች እና ስልጠናዎች ለመውሰድ ፈቃደኝነትን ውስጡ ሊያስተውል ይችላል። ሲቀጥል ያው በተለያየ ሰው በተለያየ ቦታ የመጣ ጎል ሊያስበው ይችላል። ከምዕራብ የመጡ ሳይንሶች ይችላል ከምስራቅ የመጡ ፍልስፍናዊ ትምህርቶች ጎል ሊያስበው ይችላል። በጥቅሉ ካየ ነው ከግራን ቀኝም ወይም ከምዕራብም ከምስራቅ የሚመጣ ሳይሆን ከውስጡ የሚመጣ ነገር ነው። አንድ ሰው ወደ ውስጡ መመልከት ከቻለ ሰብአዊነቱን መቃኘት ይችላል። ራሱን ለማስተዋል ቀብለውን ይችላል እና በተለያዩ ዘርፍ ራሳችን ለማስተዋል ፍቃደኛ መሆን ከተፈጥሮ ጋር ያቀርበናል እንጂ ወደ ምዕራብን ወደ ሚሳቅም የሚወጥከን ነገር አይደለም። ፍቃዊ ፍቃቶችን በማቅናት ወልነስን ወይም በጎ አናማርን ቀና ፍላጎታዊ ወይም ደግሞ ከፍላጎታችን ጋር የሚሰምር ጉዞን ቅኝትን ማድረግ እንችላለን ማለት ነው። ሰው ከመሆን ሰብአዊነትን ከመቃኘት የሚመጣ ተፈጥሯዊ ሳይንስ ነው ማለት ነው። ለሰብአዊ ምህንድስና ሰዎች ራሴን መቀየር እፈልጋለሁ ወይ ውስጤን ማዳመጥ እፈልጋለሁ የሚሉ ሰዎች ከየት ነው መጀመር የሚችሉት? ጥሩ ጥያቄ ነው። ምናልባት አንድ ስልጠናዎች ላይ የምናደርገው ልምምድን ተሞክሮ፣ ሁላችንም እነዚህ ሰብአዊ ምህንድስና ወይም ደግሞ ተፈጥሯዊ የምንላቸው ጋር ኤክስፔሪንስ አድርገናል በተሞክሮ ደረጃ ያሳለፍናቸው ናቸው። በቀላሉ ብናስተውል የተወሰኑ አመት ብንመለስ ና ልጅ የነበርንበት ጊዜ ላይ ብንሄድ እንግዲህ እያለን አብዛኞቻችን የህይወት እንቅስቃሴዎች ጋር ቅርብ ነበርን። ለህይወት ለተፈጥሮ ቅርብ ነን እና ስለዚህ ያንን ማስፋት ወደዛ ለመመለስ ቅርብ መሆን ፍላጎታችን ሁሉ ጊዜ የሆነ ነገር ኮንትሮል ለማድረግ ሳይሆን፣ ለህይወት ፍቃድ መስጠት መቻልን እንድናስተውል የሚያደርጉ ተሞክሮች እና ገጠመኞችን መትካየት ወይም ደግሞ መለስ ብለን ማስታወስ ከቻለን ያንን ተሞክሮ ያንን ልምምድ እንድናስተውል እንድናስታውስ ያደርገናል። ሲቀጥል አብዛኛው እንቅስቃሴያችን ከተግባር ጋር ወይም ደግሞ ከሩጫ ጋር ነገሮችን ከመከወን ጋር የሄደ ነው እና ሰው ደግሞ የሚያሰኘን ማለት ነው በእንግሊዝኛው ስናስቀምጠው ሂማን ቢንግ የሚለው ቢንግ የሚል ፓርት አለው፣ ሁነት አለው። ሰው ስንል ሰብዓዊ ሁነት ወይም ሰብዓዊ ይዘት አለ ምስጣችን ያ ደግሞ በመከወን በመከወንና በመተገበር የሚመጣ አይደለም ለማስተዋል እንጂ እና ዱዊንግ ብቻ ወይም በመተግበር ብቻ ነገሮችን ለመከወን መሞከር ሁልጊዜ አንድ ነገር መታገል ነው። አካላዊ ይዘት ለብቻ ብቻ እንድንጠለጠል ያደርገናል። አስተውሎታችንን ግን ወደ ውስጣዊ ይዘቱ ወደ እሴቱ ወይም ኤሴንስ የምንለው ፓርት ጋር እንድንገባ ስለሚያደርገን ቆም ማለትን መልመድ እንግዲህ አንዱና ትልቁ የዚህ ልምምድ አካል ነው፣ ወይም ደግሞ ዋና ቀመር ነው። ስለዚህ የምንሰራው ነገር ላይ ቆም ማለት ምችል ከቀን ውስጥ ሊሆን ይችላል ወይም ደግሞ ለአመታት የሰራውትና ይህ ነው ህይወት ብዬ ካስብኩት ነገር ቆም ብዬ መቃኘት መቻል አንድ ሰው ቢዝነሱን ኦዲት እንደሚያደርገው ሁሉ ህይወት ራሱ ኦዲት መደረግ አለበት ብዬ አምራለሁ ይህ ምንድን ነው በህይወቴ ወደምፈልገው አቅጣጫ እየሄድኩ ነው አቅጣጫ አለ ይ ሲጀመር ይሄ አቅጣጫ የራሴ ነው እስከ ማህበረሰብ የወረስኩት ወይም ደግሞ ይህ አቅጣጫ ጥሩ ነው ተብዬ የተቀበልኩት ነው ስለዚህ እነዚህ ጠቂዎች መጠቅስ ስንጀምር የህይወታችንን እንቅስቃሴን ሪዲፋይን ወይም ደግሞ ለመግራት፣ ለመቅረጽ፣ ለመስራት ቅርብ እንሆናለን። ህይወታችንና እንቅስቃሴው ብዙ ጊዜ የምንቀበለው ሳይሆን አንዳንድ የምንሰራው እንደሆነ ማስተዋል ይቻለን። እሱ እራሱ ትልቅ በር ይከፍትልናል እና ብዙ እንግዲህ በሮችን እያስተዋል መሄድ እንችላለን። ቆም ማለት መቻል፣ ትንፋሽ መተንፈስ፣ ምክንያቱም ህይወታችን መኖራችን ነው። ሁሉን ነገር ለመስራት ነው የሚያደርግን እና ይህን ህይወት ገመድ ትንፋስን ማስተዋል ከቻለን እሱ ራሱ ትልቅ የህይወት በርን ይከፍትልናል። ምክንያቱም ከተፈጥሮ ጋር በጣም በቅርብ የሚገናኘው ትንፋሽን ስናስተውል፣ የተፈጥሮ እንቅስቃሴ ውስጣችን ስናስተውል ልባችን ሀያ አራት ሰዓት ሰባት ቀን ሳምንቱ ሙሉ ትመታለች፣ እኛን ደንብ ለማቆየት መቼ ነው ልቤን ያስተዋልኩት? የህይወታችን እንቅስቃሴ ውስጥ ተክለሳነታዊ፣ አካላዊ፣ ስሜታዊ ብለን የቱጋ ነው በዚኛው ዘርፍ እያደግኩ ያለሁት በዚኛው ዘርፍ ማደግ የምችለው። ስለዚህ ራስን ነው ማስተዋል በእያንዳንዱ ዘርፍ። አንዱ የህይወታችን ልምምድ በረከፋች ነው ከዚህ የልምዶች ጎን ለጎን ምናልባት ለተፈጥሮ ቅርብ የሚያደርጉ ከባቢዎች ጋር መሄድ ሊሆን ይችላል። በባዶ እግር ስንሄድ ወይም ዛፍ የበዛበት ቦታ ላይ ራሳችን ስናገኘው ውጫዊ ተፈጥሮ ውስጣዊ ተፈጥሮችንም እንድናስተውል ወይም እንደመነጽር እንደመስታወት ሊሆነ ይችላል እና አንዳንድ የከተማ ውስጥ በጣም ግርግር ውስጥ ሆነን ራሳችን ሲደክመን ስንጨናነቅ እናስተውል እንችላለን። ያ ከተፈጥሮ መራቃችንን ነው እያሳየናለ። ስለዚህ ወደ ተፈጥሮ ቦታ ወይም አረንጓዴ ቦታ ውሃ ያለበት ቦታ ስንሄድ ውስጣችን የመታደል ስሜት እናስተውላለን። ያ ደግሞ ለተፈጥሮ እንደቀረብን ያስተውልናል። ተፈጥሮ ስ ውጭ ያለው ብቻ ሳይሆን ውጭ ያለው ተፈጥሮ ለውስጠኛ ተፈጥሮ ቅርብ እንድንሆንም ስለሚያደርገን ነው። እና እንግዲህ ተፈጥሮም አንዱ መጀመሪያ በር መሆን ይችላል ማለት ነው። እንግዲህ የሕንፃ ምህንድስና ተሰርቶ ያልቃል። ሰብአዊ ምህንድስና ስሚያልቅ ነገር ነው። እንግዲህ ያው አንድዬ ከላይ በጣም በትልቅ ግራንድ በሆነ በጣም ታላቅ በሆነ ዲዛይን ተሰርቶ ሰርቶናል። እና ይዘቱ ግን ምንድነው? ያው ሰረሱና ሜዳው ተሰርቶናል ሰረሱም ግን ለመጋለብ ማሰልጠን አለብን ነው ያው ስልጠናው እኛ በፈለገ ነው ዘርፍ ናመጣን መቀጠል ይችላል። የሚፈልገው ነገር እ ድረስ ይደርሳል የሚለው አንዱ ዘርፍ ነው። ለምሳሌ ስለ ስልክ ስናጠና ስልኩን ለመጠቀምና ለመደወል ያክል ከሆነ እውቀት የምፈልገው ስለ ስልኩ ውስጣዊ ቀመር ብዙ ማወቅ ላይ ያስፈልገኝ ይችላል። ስልክ አደዋውሉ እና ቀመሩን ወይም ፈስ ፓስወርድ፣ መዝጋት፣ ስልክ መደወል፣ ኢንተርኔት መጠቀም በቂ ሊሆነኝ ይችላል ግን ስለ ስልኩ ውስጣዊ ዘርፍ እና ቀመር ማወቅ ከፈልኩ እሱን ደግሞ በደንብ ውስጣዊ ቴክኖሎጂውን ለማወቅ ለመማር ክፍት ልሆን እችላለሁ። ጊዜ ኢንቨስት ላደርግ እችላለሁ። ካልሆነ ሲበላሽብኝ ስልኬ ምናልባት ያን ስልክ የሚጠራ ሰው ልፈልግ እችላለሁ። ስለ ስልኩ ውስጣዊ ቀመር ካወቅኩኝ ግን የተሻለ ስልኬን ፈትቼ ራሴ ለመሳት ክርበሆ እችላለሁ። እዚህ ምን ያክል ስለዛ ሲስተም ስለዛ መዋቅር ማወቅ ፈልጋለሁ የሚለው እንግዲህ አንድ የሰብዊ ምንድና ጥያቄ ነው። በህይወቴ በቃ ጥሩ የሆነም ህይወት መኖር ይችላለሁ እፈልጋለሁ የሚለው ድረስ ከሆነ ለሰውነትና ለፍጥ አእምሮ የተወሰነ ቀመርን መግራትን ማበጀት ሊሆን ይችላል። ከዛ ገፋ ሲል ደግሞ የህይወትን እንቅስቃሴ በረንብ ማጥናት ፈልጋለሁ። ህይወት ለምንድን ነው? እንዴት ነው? ከየት ወዴት ነው? የሰውነት የአእምሮ እንቅስቃሴ ህይወትን እየወሰደ ያለው የሚለውን ማጥናት ከፈለኩኝ ትንሽ ዘለክብ የግደባ ይችላሉ። እና እንዲህ እንደ ጥቅል ስናየው ይሄ እዚ ጋ ያልቃል ብለን የምናየው ነገር ላይሆን ይችላል። ሰብዊ ካስተዋል ካስተዋልነው እዚ ጋ ይቆማል ብለን የምናስበው ነገር አለ። ስለዚህ ሰፊ ነው እና እዚ ጋ ብለን የምንዘጋው የምናቆመው መስመር አይኖርም ማለት ነው። የወጣቶች ፕሮግራም ስለሆነ ይህን መጠየቅ አለብኝ። አሁን ላይ ያሉ ወጣቶች በጣም ብዙ ችግር ያጋጥማቸዋል። የስራ አጥነት ችግር አለ፣ የሱስ ችግር አለ። እንዲሁም እኔ ማነኝ የምፈልገው ነገር ምንድን ነው የሚለውን ጥያቄ ለመመለስም መንገዱ የጠፋባቸው ወጣቶች አሉ እና ከዛ አንጻር እነዚህን ሰፊ ወጣቶች ለመድረስ ትንቀሳቀሰው እንቅስቃሴ አለ ወይ? ጥሩ ጥያቄ ነው። ምናልባት አብዛኞቹ የሰብአዊ ማህበረሰቦች ወይም ኮሚኒቲዎች ውስጥም የሚነሳም ጥያቄ ነው። እዛ ላይም በሰፊው እነዚህ ጥያቄዎች ላይ መልስም እንዲሁም ደግሞ ተግባራዊ ተሞክሮ እና ልምዶችን እንሰጣለን እና ምናልባት አድማጆችም ይህን በሰፊው ማየት የሚችሉበትን ሊንክ ለመጠቆም ያክል ቴሌግራም ላይ የሰብአዊ ምንድስና ቻናል አለ። በነፃ ስልጠናዎችንና ፕሮግራሞችን መካከል የሚችሉበት አክሰስ ኢንጂኒሪንግ ብለው መጽሐፍ አንድ ቃል ነው። ቴሌግራም ላይ ያለ የኦፊሻል የሰብአዊ ምንድስና ቻናል ነው። እዛ ላይ ምናልባት አንዱ የምጠቁማቸው የስልጠና ድምፅ ሶስቱ የህይወት ጥያቄዎች የሚል ፕሮግራም ወይም ደግሞ ስልጠና አለ። በአጭር ኦዲዮ እንዲሁም ደግሞ በአባሪ ዶክመንቶች የተጋራ ልምድ ነው። እነዚህን ሶስት ጥያቄዎች የሰብአዊ ምህንድስና ቻናል ላይ አትሰልፍ ኢንጂነሪንግ ላይ በቴሌግራም ገብተው ሊያገኟቸው ይችላሉ። በነጻ የተለቀቀ ስልጠና ስለሆነ ይህንን ድምፅ አዳምጠው ሰዎች ወደ ራሳቸው መመለስ የሚችሉትን ሶስት የህይወት ቅያሪ ጥያቄዎችን ጠይቀው ራሳቸውን እንዲያስተውሉ፣ እንዲሁም የእነዚህ ጥያቄዎች መልስ በመጻፍ የህይወት ጉዞዋቸውን በጣም በሰፊው እንዲያንጹ የሚያስችል ልምምድ ነው እና ለአብዛኞቹ ወጣቶች ምናልባት ስራ ከመፈለገ አንጻር በህይወታቸው ምንነት ወዴት ነው ጉዞ የሚለውን ጥያቄም ከመለስ አንጻር እነዚህ ሶስት ጥያቄዎች በጣም በሰፊው ስለሚያግዙ እነሱን እንዲጋሩ ወይም ደግሞ እንዲሞክሩ ሲቀጥልም ለሌሎች ወጣቶችም እንዲያጋሯቸው And I talk in London, it's not true. I kota you could tell. để đánh nhau quá hạn để sư xí hôn hoàn để lại ê yaka bao số sữa sau hãy ይፍታሄ ማንያዘዋልን ከጋቢና ቪዩ ጋር ለነበረው ቆይታ በእናንተ በአድማጮች ስም አመሰግናለሁ። እናንተም አብራችሁን ስለነበራችሁ እያመሰገንን የምንሰናበታችሁ የምሽቱ አስተናጋጃችሁ እኔ ኤደን ገረመውና ከኋላ በመሆን በድምፅ ምህንድስናው ያገዘኝ ሀብታሙ ስዩም ነን። በነገው ምሽት በመደበኛው የጋቢና ቪዩ መርሃ ግብር እንገናኝ። ሰላም እደሩ።